DJ Fatsy on the 1 and 2. One love, everybody. Miss you. ሰላም ሰላም፣ ጠና ይስጥልኝ፣ የተከበራችሁ አድማጮቻችን ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ ጋቢና ቪኦኤ ፕሮግራማችን ተጀመረ። ማስተናገዳችሁ ዲጄ ፋትሱ ነኝ። ዛሬ እንግዲህ አርብ ነው። አርብ የቀን ጠዴ ብለነዋል። እዚህ ከጋቢና ሙዚቃ አብራችሁ እንድትቆዩ እንግዲህ በመጋበዝ ፕሮግራሜን ዛሬ አስተዋውቃችኋለሁ። ባለፈው ሰኞ የዓለም የስደተኞች ወይም የሬፊጂ ቀን ተከብሯል። ስለሱ ትንሽ የሚያወራ ፕሮግራም አለኝ። መሀል ላይ ሙዚቃም አለኝ። የሆነ የሬፊጂ ሴራሊዮን ሬፊጂ ኦል ስታር የተሰኘ የስደተኞች የሙዚቃ ባንድ አስተዋውቃችኋለሁ። ከዛም በኋላ ደግሞ የፋሽን የቁንጅና ውድድር በዚህ አሜሪካን ሀገር ዋሽንግተን ዲሲ ውስጥ ሲልቨር ስፕሪንግ ይካሄዳል። እሱን ደግሞ ስለ እሱ ደግሞ ጽዮን ግርማ አነስ ያለ ኢንተርቪው ሰርታለች ከአዘጋጆቹ ጋር። እሱም ወደ እናንተ ይደርሳል። ከዛም ደግሞ አዲስ ይወጣ አልበም የጌቴ አንድላይ መልክሽ አይበልጥሽም የተሰኘ በጣም ምርጥ ሁኔታ የተቀናበረ ሙዚቃ ምርጥ ግጥም ያለው ሙዚቃ ከእሱ ሙዚቃና እንዲሁ ባለፈው ሳምንት ከጌቴ አንድላይ ጋር ደውየለት በቀጥታ ከኢትዮጵያ ንግግር አድርገናል። ስለዚህ አዲስ አልበሙ እሱን ሁሉ አዘጋጅተናል። እናንተ ደግሞ ተጋብዙልኝ። ዲጄ ፋያት ሱ ነኝ። ፕሮግራሜን የምጀምረው እንግዲህ ሄኖክ መሀሪና ለመሀሪ ብራዘርስ አዲስ አልበም አውጥተዋል። እነሱም ባለፈው ጊዜ ወር የሆነዋል አልበሙ ከወጣ ሰባት ዘጠና ይሰኛል። የቤት ቁጥራቸው ነው ያደጉበት የቤት ቁጥራቸው በዛ የተሰየመ ሙዚቃ አልበም አውጥተዋል። ከዛ ላይ እንግዲህ ሶስት ቁጥሩን ብሬ የተሰኘው ሙዚቃ ጋብዤ ፕሮግራሜን ጀምራለሁ። በፌስቡክ ላይ ቪኦኤ አማሃሪክ ላይቭ ነን። አስተያየቶቻችሁን ከስር ጻፉልን። ሄኖክ መሃሪ ያለሻ ጠገቤ سلام ابتي يا ابتي كم تنقل فانكاس ني تتلعب و تراي سيما تاسكي ويفجك تاي سي هيت سيغودي سم تاي سينا راني ما فانتازي سيدا فعندك مو مرتكزي An chi yalla shaa da Salam aftay a lupay Kamut onkel fain kaat nai Tad laamur zu go tarai Si matasakay, waifagak taay Si het si godin, ma fantazay Si ta painded mo Met a so I sa sa krishna Krishna will be

Si no you eh, me Si te it more, but a Sagi, total, ብሬ ብሬ አንችነሽ ብሬ እያለ ነው እንግዲህ ሄኖክ መሀሪ ከወንድሞቹ ጋር በመተባበር ከአዲስ ካወጣው ሰባት ዘ ጽናቅ ተሰኘዋል በሙላይ ነበር የጋበዝኳችሁ። ብሬ የተሰኘው ሙዚቃ ማስተናግዳችሁ ዲጄ ፋቱ የምታደምጡት ጋቢና ቪኦኤ ጋቢና የአርቡ ጋቢና ሙዚቃን ነው። ባለፈው ሰኞ እንግዲህ የዓለም የስደተኞች ቀን ተከብረዋል። እሱን በማስመልከት አንድ የሙዚቃ ባንድ አስተዋውቃችኋለሁ። ከወደ ሴራ ሊዮን የተገኘ የስደተኞች ሙዚቃ ባንድ ነው። ስለሱ ሰምተን የነሱ ሙዚቃ ሰምተን ደግሞ እንመለሳለን። ዊ አር ሴራ ሊዮንስ ሬፊጂ ኦልስታርስ ባንድ የሴራሊዮን ሬፊጂ ኦል ስታርስ ባንድ ሴራሊዮን የእርስ በርስ ጦርነት ቀስፏት በነበረበት ዓመት ተፈናቅለው ወደ ጎረቤት ሀገር ጊኒ የሸሹ ስደተኞች ያቋቋሙት ቡድን ነው። ሰላም ተመልሶ ስደተኞቹ በ1996 የኢትዮጵያን አቆጣጠር ወደ ዋና ከተማቸው ፍሪታውን ከገቡ በኋላ ታዲያ በሙሉ ሀገሪቷ እየተዘዋወሩ ስለ ሰብዓዊ መብት ጉዳዮች ሰፊ ቅስቀሳ ሲያደርጉ ቆይተዋል። ሙሉ ታሪካቸው በ1998 ዓ ም ባወጡት የሴራሊዮን ሬፊጂ ኦል ስታርስ በሚል ዘጋቢ ፊልም ላይ ተጠርቋል። እስከ ዛሬ ድረስ ኦል ስታርስ ሶስት አልበሞችን አውጥተዋል። በ1998 ሊቪንግ ላይክ ሬፊጂ፣ በ2002 ራይዘን ሻይን እንዲሁም በ2004 ሬዲዮ ሳሎን የተሰኙ ሙዚቃ አልበሞችን ወደ ህዝብ አደርሰዋል። Papa government, ሊብሬሽን የሚባለው ፊልማቸውና አልበሞቻቸው በዓለም ሁሉ እንዲዞሩ ረድቷቸዋል። ዝናቸውንም ቁጥራቸው እጅግ በርካታ አድናቂዎች እንዲያተርፉ አግዟቸዋል። ኒውዮርክ ሴንትራል ፓርክ፣ የጃፓን ሮክ ፌስቲቫል፣ የክብር ቦኖ የሙዚቃ አልበም ላይ ተሳትፈዋል። በታህሳስ 6 1999 ደግሞ በዝነኛው የአሜሪካ የቴሌቪዥን ንግስት የኦፕራ ዌንፍሪ ሾ ላይም ቀርበዋል። ከዛም ባሻገር በኬኔቲከት ግዛት የኤሮስሚት ባንድ 12ሺህ ታዳሚዎች ባሉት ኮንሰርት ላይ ዝግታቸውን አካፍለዋል። የሴራሊዮን ሬፊጂ ኦል ስታርስ ባንድ የሚያቀርቡት የተለያዩ የሙዚቃ ስልቶች ናቸው። አንዳንዶቹ የሬጌ ምት ይመስላል ይላሉ። ሌሎቹ ደግሞ የለም፣ የሴራሊዮን ባስኬዳ ሙዚቃ ጋር የሚመሳሰል እንደሆነ አድርገው ያዩታል። ሚሊሊሊሊ di mi lili lili koluwata di mi lili lili koluwata bo. imanibo badiyi bo. imanibo badiyi bo. imanibo badiyi bo. gbemilililikuruwata gbemilililikuruwata gbemilililikuruwata bò gbemilililikuruwata gbemilililikuruwata bò. imanibo baliyinbo. imanibo baliyinbo. imanibo baliyinbo. imanibo baliyinbo. 僕は。 gini kuruwa ta <mimitation> gini lili lili kuruwa ta gini lili lili kuruwa ta gini lili lili kuruwa ta gini lili lili kuruwa ta gini lili lili kuruwa ta gini lili lili kuruwa ta. imanibo badeyibo. imanibo badeyibo. imanibo badeyibo. imanibo badeyibo. የተከበራችሁ አድማጮቻችን ተመልሰናል። ዲጄ ፋቱ ነኝ። የምታደምጡት ጋቢና ቪኦኤ የአርቡን ጋቢና ሙዚቃ ፕሮግራማችን ነው። ጽዮን ግርማ ዛሬ ስቱዲዮ አብራ ይመታለች። ምን ጣለች? ምን እግር ጣለች? ጽዮን፣ ሱራፌ ለሁለት ነገር ነው የመጣሁት። አንድም በአንተ ቋንቋ ጸዳ ያለ ሙዚቃ የምትሰራበትን የምትሰራበትን ፕሮግራም እዚሁ በቀጥታ ለመከታተል፣ ሁለትም ደግሞ ባለፈው ሳምንት አንድ እንግዳ እዚህ ስቱዲዮ ነበረ። እንግዳው እንኳን የመጣው እንግሊሽ ቱ አፍሪካ ፕሮግራም ላይ አንድ ቃለ ምልልስ ነበራቸውና በአጋጣሚ በመሀል ኢትዮጵያዊ አንድ ኢትዮጵያ ች ነበርና እኔም እንዳንተ አንተ ምን እግር ጣልስ እንዳልከኝ እሱ ምን እግር ጣልህ ብዬ ጠይቄው ነበር። እዚህ ሲልቨር ስፕሪንግ የቁንጅና ውድድር ሚስ ኢትዮጵያ ዩናይትድ ስቴትስ የቁንጅና ውድድር ወይም ደግሞ ወይዘሪት ኢትዮጵያ የቁንጅና ውድድር ከአዘጋጆች አንዱ ነው ና እዚህ እንደ እሱ አይነት ዝግጅት እንዳላቸው ነግሮች ነበር። እሱ ለእሱ ነገር አንተም ታውቃለህ ይመስለኛል። አዎ እያየው ነው እያየው ነው ዝግጅታቸውን እንቅስቃሴያቸውን አያለው። በሶሻል ሚዲያ ላይ በተለይ ፌስቡክ ላይ በጣም ብዙ ጊዜ ፖስት ያደርጋሉ ና አያለው። የሚስ ኢትዮጵያ ዩስኤ ፓጀንት 2016 ማለት ነው። አዎ ማህበራዊ ሚዲያ ላይም እንቅስቃሴ እንዳላቸው አጫውቶኛል ወይዘሪት ኢትዮጵያ በአሜሪካ የቁንጅና ውድድር ነው በአሁን በመጪው ጁላይ ሶስት በአውሮፓውያን አቆጣጠር ማለት ነው በኢትዮጵያን አቆጣጠር ደግሞ በሰኔ መጨረሻ አካባቢ ነው የሚሆነው ስለ እሱ ካዘጋጆቹ አንዱ ሸዋንግዛው ጸጋይ ወይም ናቲ ጸጋይ ይባላል በየአይቲ ባለሙያ ነው አንድም አብሮት የፎቶግራፍ ባለሙያ ማት የሚባል አንድሪያ ያው አሜሪካ እሱም አለ ሌሎችም እንደ ግሩፕ ናቸው። ቡድን በቡድን ሆነው አንድ ላይ ያዘጋጁት ዝግጅት ነው። አስርም የሆኑ ተወዳዳሪዎች አሉ ና ያሉት አሸናፊው የዛን ቀን የሚለይ ይሆናል። አጠር ያለ ቆይታ ነበር ያደረግ ነው ና ስለ ዝግጅቱ ያሌ ነገር ነበር። እንደው አንድ ደቂቃም ትሆናለች፣ እሷን እንስማትና ከውድድሩ በኋላ ደግሞ ሱራፌልም ዲጄ ፋጹን በቦታው ተገኝተህ ዘገባ እንደምታሰማን ተስፋ አረቃለሁ። እንግዲህ ሚስ ኢትዮጵያ ዩ ኤስ ኤ ፓጀንት በፓጀንት ደረጃ እንግዲህ ፓጀንት ራሱን የቻለ ክራይቴሪያ አለው። ምንድን ነው ፓጀንት? ብዙ ጊዜ በተለያየ ዓለም እንደሚታየው የአንድን ሀገር ገጽታ በጣም ወልቶ የሚታይበትና በተለይ የሴቶቹን ያላቸውን የቁንጅና ብቻ ሳይሆን ከቁንጅና ውጪ ባላቸው ተሰጥኦ ተግባራቸው ታለንታቸው ከዛም አልፎ ደግሞ ለኮሚኒቲው ምሳሌ የሚሆንበትን በቻሪቲ መልክ የሚያሳልፉትን ትልቅ ነገር የሚሰሩበትን ነገር የሚያስተዋውቁበት አንዱ ፓጀንት ነው። ሰው ፓጀንት እንግዲህ የራሱ መስፈርት አለው። እነዚህ መስፈርቶች ላይ እኛ ተመርኩዘን ነው እንግዲህ እየሰራን ያለ ነው ማለት በትክክለኛው የፓጀንትን መስመር ይዘን ጀጆችን አዘጋጅተን ወርክሾፕ አዘጋጅተን ከወርክሾፕ አልፈን ደግሞ እንደ ማንኛውም የፓጀንት ፕሮግራም ሳምንት የሚፈጅ የዝግጅት ፕሮግራም አዘጋጅተን በዛ ዝግጅት ውስጥ ነው እንግዲህ እነዚህን ወጣት የኢትዮጵያ ቆነጃጅቶች ቦታው ላይ አድርሰን ትምህርት ሰተን ትሬኒንግ ሰተን ለራሳቸውም ለሀገራቸውም ጥሩ ምሳሌ እንዲሆኑና እነሱም ከዚህም ፓጀንት ትምህርት ይዘው እንዲወጡ የሚያደርጉበትን ፕሮግራም ነው እንግዲህ እየሰራን ያለ ነው። በአሁን ሰዓት ያሉን አስር ተወዳዳሪዎች ናቸው። ዝግጅቱ የሚካሄደው ጁላይ 3 ነው። በሲልቨር ስፕሪንግ ደብል ትሪ ባሂልተን የሚባለው 8727 ኮለስቪል ሮድ ላይ ነው። ይሄ ዝግጅት የሚጀምረው ከቀኑ 5 ፒኤም ጀምሮ ሬድ ካርፔት አለው። በዚህ ዝግጅት እንግዲህ ፋሽን ሾው ብቻ አይደለም፣ ወይም ደግሞ ፓጀንቱ ዝግጅት ብቻ አይደለም። የተለያዩ አዝናኝ ዝግጅቶችም አሉ የሀገር ውስጥም የውጭም ኢንተርቴንመንቶች አሉ እዚሁ የተካተቱ ፕሮግራሞች ናቸው ማለት ነው። ሸዋንግዛው ይህንን ነው ያለኝ። የበለጠ ደግሞ እንደዚህ አይነት ዝግጅት ሲኖ ሲሆን ቦታው ላይ ተገኝቶ ከዝግጅቱ ማየት የተሻለ የሚሆነው ምን አይነት ዝግጅት ነው እንዴት ነበረ የሚለው ብዙ ጊዜ እንደዚህ አይነት የቆንጅና ውድድሮች አከራካሪና አከራካሪና ጨቃጫቂ ናቸውና ከዝግጅቱ በኋላ ደግሞ ሰፋ ያለ ፕሮግራም ተገኝተን ይዘን ለመቅረብ እንሞክራለን። በጣም ጥሩ። ከሚሄድሽ በፊት እስኪ አንድ ሙዚቃ ደግሞ ለአድማጮቻችን ጋብዣቸው። እሺ፣ እድሉን ከሰጠኝ እንግዲህ ሙዚቃ በጣም ነው የምወደው። እኔ ራሴ ሙዚቃ ቅዳሜ፣ በዚህ አጋጣሚ በአንተ ፕሮግራም እንደውም ማስታወቂያ ስሰራ የአሜሪካ ድምፅ ዋናው ፕሮግራም ላይ ቅዳሜ ማታ የሙዚቃ ቃና የሚባል የሙዚቃ ፕሮግራም የሙዚቃ ዝግጅት ፕሮግራም አለኝ። እንደውም ነገ በስደተኞች ዙሪያ ነው የምሰራው ና ሙዚቃ በጣም ስለምወድ ማሬ እሱ ባለው ነው በጣም ደስ የሚለኝ ዘፈን ነው። የተወደደ ነው። ደስ ይለኛል። ልጁ አዘፋፈኑ ዘፈኑ ደስ ይለኛል። እሱ ልጋብዝ በጣም አሪፍ እሱን እንጋብዛለን ሳ ምናላችማ ላረሽ ምግባር ከቱ ሚስማማ በነዘር Quem Falei que é ሲሆን በጣም አድርገን እናመሰግናለን። እንግዲህ ፋሽን ሾውን ደግሞ ከፕሮግራሙ በኋላ ደግሞ ተመልሰን እንመጣበታለን። ማስተናግዳችሁ ዲጄ ፋቱ፣ የምታደምጡት ጋቢና ሙዚቃ የተሰኘውን የጋቢና ቪኦኤ ፕሮግራማችንን ነው። ፕሮግራማችን እንግዲህ ይቀጥላል። አሁን በማስከተል ያዘጋጀውላችሁ ጌቲያንለ ይባላል። በጣም የታወቀ የባህልና ዘመናዊ ሙዚቀኛ ነው ኢትዮጵያ ውስጥ። ይህ ሙዚቀኛ አዲስ አልበም አውጥቷል። መልክሻ ይበልጥሽም ይሰኛል። አሁን በቅርብ ቀን የወጣው በዚህ ሳምንት ውስጥ ሙዚቃውን ያቀናበረው ኤልያስ መልካ ነው። በጣም ጥሩ የተደርጎ የተሰራ ሙዚቃ ነው። እስቲ ከዚህ አልበም ላይ የኦሮምኛ ስልት የተጫወተው ሙዚቃ አለ። እሱን ልጋብዛችሁና ከዛ ደግሞ ያወራ ነው ስለ አልበሙ ኢንተርቪው አድርጌዋለሁ። እሱን ያወራና እንመለሳለን። وسني وسني تو وسني تو وسني وسني وسني وسني وسني وسني وسني وسني وسني وسني وسني وسني وسني وسني وسني وسني وسني وسني وسني same Gada can do it. Yapana Nani Tanita. Faru singer, you, Barasimara. Faru singer, you, Barasimara. Kinawakara. But it didn't make him a bit, sir. It became a I got to ሚካኤል ይባላለሁ። ድምፃዊ ነኝ። እስቲ የምትታወስበትን ሙዚቃዎች ንገረኝ። የባህል ዘፈኖች ይጫወታለሁ። ግን ምን አለኝ ሀገሬ ትልቁን ስም ያመጣችል። ደግሞ የበለጠ እንድትታወቅ ያደረገች ደግሞ ምን አለኝ ሀገሬ ነው። ጌታ ያንለይ። ውልደቱ እድገቱ ጉዞ ወይም ሙዚቃ ጉዞ እንዴት ነው? እስኪ ከአሁን ያለውን ነገር አጠራ አድርጋት ንገረኝ። እኔ ጎጃም የተወለድኩት ጎጃም ደብረ ማርቆስ አብማ የሚባል አካባቢ ነው ሰው ልጅ ያደግኩትና ከልጅነት ጀምሮ ከሕፃናት እንደሚያደርጉት በትምህርት ቤት ሙዚቀኛ አበ እንደዚህ እያልኩኝ ወረዳ፣ አውራጃ እያልን ከዚያ ክፍል ሀገርም እየተጋበዝኩ ሰራ ነበር ቢሻባይ። ከዚያ በኋላ ግን በራሴ ነው በራሴ መስመር ነው ወደ አዲስ አበባ መጥቻ አልበን መስራት ስላለብኝ። ኪነት ግን ብዙ ጊዜ ሰርቻለሁ።

ራሷ አንዷ ሙዚቃ እንዳስር አልበም እንዳስር አለ ነው። እኔ የምልህ አሁን እስኪ ስለዚህ ስለ አዲሱ አልበምህ ንገረኝ። አልበሙ ረጅም ጊዜ የወሰደ ምንድን ነው ችግራችሁ ብትል መልስ ምንም እንትን የማትለው ግን የራሱ የሆነ መስመሩ እንትን እስከሚደርስ ያለ ነገር አለና ረጅም ጊዜ የፈጀው ሰባት ዓመት ሰባት ዓመት ሙሉ ግን ምንም ስንትን ጋፕ ሳይኖረው የተሰራ ነው። ነው እና ስራዎቹ ላይ በጣም ነው አስበንበት የተሰራ ነው። ለሰውም ለእግዚአብሔርም የሚመች ፍቅርም፣ በፍቅር በአግባቡ ምክርም፣ ምክር በአግባቡ ሙዚቃንም፣ ሙዚቃን በአግባቡ ና የሚናገር አልበም የሰራ ነው። ከኤልያስ ምርታ ጋር የሰራ ነው። እኛ ደስ ብሎን ነው የሰራ ነው። በደንብ እርግጠኛ የሆነ ዘምዘም ዘምዘም ሲንጠባጠብ የነበረ ያላልኩትም ነገር እምላቸውም አላለም ልብህን እያዳመጥክ ስትመጣ ምራቋጥ እየተደረገ ሲመጣ የምትዘፍናቸው አይነት ዘፈኖች ነው የዘፈንኩት እና ዘፈኖቹን በጣም ተጨንቀን ተጠበን ነው የሰራ ነው እግዚአብሔር ደግሞ የበለጠ ደግሞ ሰው ዘንድም የበለጠ ፍሬያማ እንዲያደርግልን ነው የምንመኘው እና የዚህን ያህል ጊዜ ፈጅቷል። ስለዚህ በጣም ብስለት አለው። በዚህ ሙዚቃ በስ እያለሁ በዚህ ሙዚቃ ተቀይሬ ያለው እና አዲስ መልክ ይዣለሁ አዲስ መልክቶች ይዣለሁ ብለህ ነው የምትለው ና እዚ መልክቶች አዲስ አዘፋፈን የድሮውን ሳለቅ የድሮዎቹን ሳለቅ አዲስ አዘፋፈን ና የእግሮቹንም ጨምሬ ይዤ መጣሁ። ለምሳሌ ስለ ሲንግል ለቀናል። ሲንግል የለቀቅነው አለ ወይ ብሬ ይላል። የብርና ገንዘብና ሰው ገንዘብና ኑሮህ ገንዘብና መተዳደሪያነቱ ስታየው ማለት ነው ያለውን ስሜት ነው የሚገልጸው። ካለሱ ትናትንም ፈን አለው የግድ ታስፈልግሃለች፣ ግን ሚስትህን አትተካም። ሚስትህም ቢሆን ቢያስፈልጋትም እንኳን እንትን በማይልበት ሰዓት ግን እሷ እንድትሆን ተዋትላለች ትላለች፣ ግን ታመጣትም ትፈልጋለች እና የገንዘብ አስፈላጊነቱን ነው። ጥቅሟ ከጥቅማ በላይ ደግሞ ምንም ደግሞ አለመሆኗንም ደግሞ የሚገልጽ ነው ይህ አልበም ያለው። ገንዘብ ምንም አይደለም እየሰማው ነው። ብታስፈልግኝም ገንዘብ ምንም አይደለም ነው እኮ እዚ ጋ ያለውና፣ መልክሽ አይበልጥሽም በጣም ሳበኝ መልክሽ አይበልጥሽም። አሁን የአልበሙ ርዕስ ነው እሱ አሁን ቁም ነገርሽ ነው ይበልጡ። በቃ ቁም ነገርሽን ነው ግን መልክ እዚያ ጋር ግጥም ይላል መሰለህ። መልክማ መልክ መልክ መኖር አለሽ፣ ግን መልክ ባይኖርሽም እንኳን ይህን ቁም ነገርሽን አልተወውም ነበረ ነው እዚያ ጋር የሚለው በዚህ በቁም ነገርሽ መልክ እንኳን ባይኖርሽ። ግን መልክ አለሽ መልክ አለሽ አለ። ግን መልክ ባይኖርሽ እንኳን ቢሆን ኖሮ ድሮ ገና ሳገኝሽ አለቅሽም ነበረ ማለት ሚስ። በቃ የኔ ነሽ በቃ አንቺ የውስጥ ቁም ነገርሽን ነው እንጂ ከላይ ባለው አይደለም አንቺ አትለወጭም። በብልጭ በብልጭልጭቷ ነው የሚለው ከላይ ባለች በብልጭቷ አንቺ አትለወጭም ነው የሚለው። እንትኑ ሁሉ እንደዚያ ጋር ግጥሞቹን በዝርዝር ልክ እንትን የሚሉት ነገሮች ከላይ ጀምሮ እንትን ብናረግ ስናረጋቸው ነው ዘፈኖች የሚገልጻቸው ግጥሞቹን። አንገራግራለሁ። አድማጮቼ፣ ጌታያንለይን አደመጣችሁ ስለ አዲሱ አልበሙ መልክሻ አይበልጥሽም ነበር አጠር ያለ ኢንተርቪው ያደረግ ነው። ያንን ራሱ ሙዚቃ ነው መጋብዛችሁ። ለመሰናበቻ መልክ ሻይ በልጭ የሚሰኘውን ሙዚቃ ጋብዛችኋለሁ። እሱን እንድታጣጥሙት ሳስተናግዳችሁ የነበርኩት ዲጄ ፋትሱ ወይም ሱራፌል ሽፈራው፣ ፕሮዲሰሬ ሞክቢል ያበሮ፣ ኢንጂነሬ ደግሞ ጀስትን ነበረ። ስላዳመጣችሁን በጣም እናመሰግናለን። እንግዲህ ፕሮግራማችንን በዚህ ጨርሰናል። ደህና ሁኑ። መልካም ቅዳሜና እሁድ።

nan nazamede antinu